ከሁሉም ቀዳሚው አድማጮች ያለም ዜና ነው። ማን ተጋፍቶት ተዘጋጅቷል። መልካም ቆይታ የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ባለፈው ማክሰኞ የተኩስ ድምፅ ሲያንጓራባት የቆየችው የጎንደር ከተማ ማህበራዊ እንቅስቃሴ በአብዛኛው ወደነበረበት መመለሱን ነዋሪዎች ተናገሩ። በትንሹ አምስት ሰላማዊ ሰዎች መገደላቸውንም አክሏል። የኢትዮጵያና ሶማሊያ ባለሥልጣናትን ቱርክ ዳግም ግን ደግሞ በተናጥል ለማነጋገር ማቀዷን ይፋ አደረገች። ለማክሰኞ ታቅዶ የነበረው ሦስተኛው ዙር ንግግር መሰረዙም ተገልጧል። የፕሮፌሰር በየነ ጴጥሮስ የሽኝትና የቅብር ሥነ ሥርዓት ዛሬ ተፈጸመ። ፕሮፌሰር በየነ ዛሬ አዲስ አበባ ውስጥ በሚሊኒየም አዳራሽ ሽኝት ተደርጎላቸዋል። የጦጣ ፈንጣጣ ክትባት በአፍሪቃ ለመጀመሪያ ጊዜ መሰጠቱ ተገለጠ። ሩዋንዳ ውስጥ ክትባቱ በመቶዎች ለሚቆጠሩ ከፍተኛ ተጋላጭ ለሆኑ ሰዎች መሰጠቱን የአፍሪቃ ሕብረት የበሽታ መቆጣጠሪያ ማዕከል በእንግሊዝኛ ምጻሩ ሲዲሲ ዛሬ ይፋ አድርጓል። ዜናው በዝርዝር ባለፈው ማክሰኞ የተኩስ ድምፅ ሲያጓራባት የቆየችው የጎንደር ከተማ ማህበራዊ እንቅስቃሴ በአብዛኛው ወደነበረበት መመለሱን ነዋሪዎች ተናገሩ። ባለፈው ሰኞ ከሰዓት በኋላ እና ማክሰኞ ዕለት በጎንደር ከተማ የተለያዩ አካባቢዎች በፋኑ ታጣቂዎችና በመከላከያ ሰራዊት መካከል ጦርነቶች ሲካሄዱ እንደነበር ተዘግቧል። በወቅቱ በነበረው ተኩስ በንብረትና በሕይወት ላይ ጉዳት መድረሱም ተገልጧል። ነዋሪዎች በሰጡት አስተያየት በትንሹ አምስት ሰላማዊ ሰዎች ተገድሏል። መረጋጋት ተስኗት የቆየችው ጎንደር ከተማ ከዛሬ ጠዋት ጀምሮ ግን አብዛኛዎቹ የከተማዋ ክፍሎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደነበሩበት መመለሳቸውን አንድ የከተማዋ ነዋሪ ለዶቼ ቬሌ በስልክ ተናግሯል። እየሰራ ነው ያለን። አረ፣ ሁሉም ክፍት ነው። ምንም ዝግ የለም። ታክስ ባጃጅ፣ ምናምን፣ መጠጥ ቤት ምናምን፣ ሁሉ ሱቅ ምናምን፣ ምንም ነገር የለም ሆኔ ባንክ ላይ ነው ያለው። ራሱ ሶስት ባንክ አለ ጥጌ። አረ፣ ምንም ነገር ዝግ የለም። ሌላ አስተያየት ሰጪ በበኩላቸው ከሰዓት በኋላ አብዛኛዎቹ የከተማዋ እንቅስቃሴዎች መጀመራቸውን ጠቁሟል። ሆኖም ጦርነቱ በነበረበት ቀበሌ አስራ ስምንት በተባሉ አካባቢ ብዙም እንቅስቃሴ እንደሌለ አመልክቷል። ከሰዓት በኋላ ያው እንቅስቃሴ ጀምሯል። ሁሉም ቦታ ሁሉም ጀምሯል። አሁን ምንም ነገር የለም። ያው በአስራ ስምንት ነው አስራ ስምንት እንደተዘጋጋ ነው። ሌላው ሁሉም ስራውን ጀምሯል። መኪናም እንቅስቃሴው ጀምሯል። አሁን ደህና ነው፣ ተረጋግቷል። የመንገድ ዳር ግብይቶችም ወደ መደበኛ ስራቸው እየተመለሱ እንደሆነ አስተያየት ሰጪዎች ዛሬ ከሰዓት በኋላ ገልጧል የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አበበ ላቀው ትናንት በሁሉም የከተማ አካባቢዎች ሰላማዊ እንቅስቃሴዎች መጀመራቸውን ገልጠው ነበር። ዜናውን የላከልን አለምነው መኮንን ነው። የኢትዮጵያና ሶማሊያ ባለስልጣናትን ቱርክ ዳግም ግን ደግሞ በተናጥል ለማነጋገር ማቀዷን ይፋ አደረገች። ቱርክ የተናጥል ንግግሩን የምታደርገው አንካራ ውስጥ አዲስ ዙር ንግግር ከመጀመሩ በፊት መሆኑን የአገሪቱ ውጭ ጉዳይ ሚኒስትር ማሳወቁን የዜና ምንጮች ዘግቧል። የሁለቱ ሀገራት ፍጥጫ በድርድር ለማስወገድ የምትጥረው ቱርክ ባይሳኩም ከዚህ ቀደም ለሁለት ጊዜያት በተዘዋዋሪ የሁለቱ ሀገራት ባለስልጣናትን አነጋግራለች። ለማክሰኞ ታቅዶ የነበረው ሶስተኛው ዙር ንግግር ገቢራዊ ያልሆነው ሁለቱ ሀገራትን በተናጥል ማነጋገሩ ስለሚሻል መሆኑን የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን ተናግሯል። ኢትዮጵያ ዓለም አቀፍ የመንግስትነት እውቅና ከሌላት ሶማሌላንድ ጋር ወደብ ለመኮናተር የመግባቢያ ስምምነት በመፈራረሟ የአዲስ አበባና የሞቃዲሾ ጠብ ተካሯል። ግብጽ ለሶማሊያ ጦር መሳሪያ ማስታጠቅ መጀመሯና ሶማሊያ ውስጥ ወታደር ለማስፈር ማቀዷ ደግሞ አዲስ ግጭት ሊያስከትል ይችላል የሚል ስጋት አሳድሯል። የፕሮፌሰር በየነ ጴጥሮስ የሽኝትና የቅብር ስነ ስርዓት ዛሬ ተፈጸመ። አንጋፋው ምሁርና ፖለቲከኛ ፕሮፌሰር በየነ ለሕክምና በሄዱበት ኬንያ ነበር መስከረም ሰባት ቀን 2017 ዓ ም ማረፋቸው የተነገረው ፕሮፌሰር በየነ ጴጥሮስ ዛሬ አዲስ አበባ ውስጥ በሚሊኒየም አዳራሽ ሽኝት ተደርጎላቸዋል። በዚሁ ስነስርዓት ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት፣ ቤተሰቦቻቸውና ወዳጆቻቸው ተገኝቷል። በአሁኑ ወቅት የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ዳይሬክተር ሆኖ የሚያገለግሉት ፕሮፌሰር ተከተል ዮሐንስ ከፕሮፌሰር በየነ ጴጥሮስ ጋር በአዲስ አበባ ዩኒቨርሲቲ ለረዥም ጊዜ በጋራ ሰርቷል። የእሳቸው ተማሪዎች በየቦታው በተለያየ ኢንስቲቱሽን መሪ ሆነው ያሉ፣ ፕሮፌሰር ደረጃ የደረሱ፣ በተለያዩ ዩኒቨርሲቲዎች በምርምር ተቋማት የሚያገለግሉ እጅግ በጣም ከፍተኛ ቁጥር ያላቸውን ምሁራን ያፈሩ ጀግና አባት ነበሩ። ጀግና ምሁር ናቸው ብል የሚያንስባቸው አይደለም። ከ983 ዓ ም ጀምሮ የፖለቲካ ፓርቲ ተሳትፎ ውስጥ የቆዩት ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በምህጻሩ ኢሶዴፓ ሊቀመንበር ነበሩ። በመንግሥት መዋቅር ውስጥም የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር በመሆን እስከ ህልፈታቸው ድረስ ሲሰሩ ቆይቷል። ሥርዓተ ቀብራቸውም በጴጥሮስ ወጳውሎስ መካነ መቃብር ከቀትር በኋላ ተፈጽሟል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶች የቬሌ ሬዲዮ ዜና ነው። የጦጣ ፈንጣጣ ክትባት በአፍሪካ ለመጀመሪያ ጊዜ መሰጠቱ ተገለጠ። ሩዋንዳ ውስጥ ክትባቱ በመቶዎች ለሚቆጠሩ ከፍተኛ ተጋላጭ ለሆኑ ሰዎች መሰጠቱን የአፍሪቃ ሕብረት የበሽታ መቆጣጠሪያ ማዕከል ሲዲሲ ዛሬ ይፋ አድርጓል። የመጀመሪያው ዙር ክትባት ለሶስት መቶ ሰዎች ማክሰኞ ዕለት ከኮንጎ ዲሞክራሲያዊ ሪፐብሊክ ጋር በሚያዋስነው ድንበር አካባቢ መሰጠቱን የማዕከሉ የአፍሪቃ ቃል አቀባይ ለፈረንሳይ ዜና አገልግሎት ተናግሯል። የጦጣ ፈንጣጣ ወረርሽኝ አሁንም ድረስ አፍሪቃ ውስጥ በቁጥጥር ስር አለመዋሉን ማዕከሉ አሳስቧል። ሳምንት ጊዜ ውስጥ ወደ 3000 የሚጠጉ በበሽታው የተጠረጠሩ ሰዎች ተመዝግቦ 374ቱ ላይ በሽታው መኖሩ ተረጋግጧል ሲል ማዕከሉ አሳውቋል። ከጦጣ ፈንጣጣ በሽታ ጋር በተያዘ ተጨማሪ 14 ሰዎች መሞታቸውንም ገልጿል። ከጥር ወር አንስቶ ባሉት ወራቶች በ15 ሀገራት ከ29 ሺህ በላይ የጦጣ ፈንጣጣ ምልክት የታየባቸው ሰዎች መመዝገባቸው ተጠቅሷል። 738 ሰዎች ደግሞ በበሽታው ሞቷል። ሊባኖስ ውስጥ የተለያዩ የኤሌክትሮኒክስ መገናኛዎች ላይ በቀጥለው የጅምላ ፍንዳታ እስካሁን ከሶስት ሺህ በላይ ሰዎች መቁሰላቸው ተዘገበ። ቢያንስ አርባ ሰዎች ደግሞ በፍንዳታው ተገድሏል ተብሏል። ትናንት በነበረው ሁለተኛ ዙር ፍንዳታው 25 ሰዎች ሲገደሉ ቢያንስ ሀያዎቹ የሊባኖሱ የሄዝቦላ ታጣቂ ቡድን አባላት መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። በፍንዳታው በርካታ ሰላማዊ ሰዎችም መገደላቸውና መቁሰላቸው ተገልጧል ማክሰኞ በተለያዩ የሊባኖስ ግዛቶች ውስጥ በመቶዎች የሚቆጠሩ ፍንዳታዎች በተመሳሳይ በሚባል ሰዓት ተከስተው ነበር። በያኔው ፍንዳታ ቢያንስ 12 ሰዎች ሲገደሉ ወደ 2800 ሰዎች ደግሞ ቆስለው ነበር። የፔጀርና ወኪቶኪዎች ጅምላ ፍንዳታው መላ ሊባኖስን ያስደነገጠ መሆኑ ተነግሯል። አንዳንዶች የተንቀሳቃሽ የእጅ ስልኮቻቸውን የሚያስጋት እንዳደረባቸው ገልጧል። ሂዝቦላ ለፍንዳታው እስራኤልን ተጠያቂ በማድረግ ለበቀል ዝቷል ይገኛል። ሂዝቦላ በዩናይትድ ስቴትስ፣ ጀርመንና በርካታ የሱኒ አረብ ሀገራት አሸባሪ ተብሎ የተፈረጀ በኢራን የሚደገፍ የሊባኖስ የሺአ ፖለቲካ ፓርቲና ወታደራዊ ክንፍ ነው። የእስራኤል መከላከያ ሚኒስትር ጆዋፍ ጋላንት ዘመቻው ወደ ሰሜን መቀየሩን በመጥቀስ አዲስ ምዕራፍ መከፈቱን አውጇል። የመከላከያ ሚኒስትሩ ንግግር በታጣቂዎቹ ላይ ሙሉ ጦርነት ሊካሄድ ይችላል የሚል ስጋትም አጭሯል። ይህ በእንዲህ እንዳለ ሂዝቦላ በበኩሉ ጋዛ ውስጥ ያሉ ፍልስጤማውያን ለመደገፍ በሚል ሰሜናዊ እስራኤል የሚገኝ ወታደራዊ ይዞታን መምታቱን አሳውቋል። ዛሬ ማለዳ በደረሰው ጥቃት ሰዎች መቁሰላቸውን የእስራኤል መገናኛ አውታሮች ዘግቧል። ከባለስልጣናት በኩል ግን ማረጋገጫ አልተሰጠም። ሐማስ በተመሳሳይ ብርቱ የበቀል ጥቃቶችን እንደሚሰነዝር ስቷል። እስራኤል በበኩሏ እኩለ ሌሊት ላይ በደቡባዊ ሊባኖስ በርካታ ወታደራዊ ይዞታዎችን ከአየር መደብደቧን ዛሬ ይፋ አድርጋለች። ይህ ዶች ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ባለፈው ማክሰኞ የተኩስ ድምፅ ሲያጓራበት የቆየችው የጎንደር ከተማ ማህበራዊ እንቅስቃሴ በአብዛኛው ወደ ነበረበት መመለሱን ነዋሪዎች ተናገሩ። በትንሹ አምስት ሰዎች መገደላቸውንም አክሏል። የኢትዮጵያና ሶማሊያ ባለሥልጣናትን ቱርክ ዳግም ግን ደግሞ በተናጠል ለማነጋገር ማቀዷን ይፋ አደረገች። ለማክሰኞ ታቅዶ የነበረው ሶስተኛው ዙር ንግግር መሰረዙ ተገልጧል። የፕሮፌሰር በየነ ጴጥሮስ የሽኝትና የቅብር ስነ ስርዓት ዛሬ ተፈጸመ። ፕሮፌሰር በየነ ዛሬ አዲስ አበባ ውስጥ በሚሊኒየም አዳራሽ ሽኝት ተደርጎላቸዋል። የጦጣ ፈንጣጣ ክትባት በአፍሪቃ ለመጀመሪያ ጊዜ መሰጠቱ ተገለጠ። ሩዋንዳ ውስጥ ክትባቱ በመቶዎች ለሚቆጠሩ እጅግ ተጋላጭ ለሆኑ ሰዎች መሰጠቱን የአፍሪቃ ሕብረት የበሽታ መቆጣጠሪያ ማዕከል በእንግሊዝኛ ምጻሩ ሲዲሲ ዛሬ ይፋ አድርጓል። ዜናው በዚያ በቃ መልካም ጊዜ And i link.